ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ግንቦት 15 2012 ዓ.ም ዝግጅታችን ጀመረ። ኮሮና ቫይረስንና ኮቪድ-19ን ለመከላከልና ለመቆጣጠር ጎጂ ጫናዎቹንም ለመቋቋምና ለማሸነፍ በሕዝቡ ውስጥ የተናጥል ችሎታ፣ እውቀት፣ ተሳትፎና የውሳኔ ሰጭነት አቅም መበልጸግ አለበት። ዋጋ ያለው ያልተጠቀምንበት ነገር ቢኖር ህዝብ ነው። ሰው ትምህርት ቤት ስላልሄደ ወይ ሰው ደግሞ ድግሪ ስለሌለው ወይ ደግሞ ሰው የተወሰነ አይነት አኗኗር ስላልኖረ እውቀትና ማስተዋል ወይ ጥበብ የለውም ማለት አይደለም። እና ያንን እኛ እንደ ጤና ባለሙያዎች ከበሽተኞቻችን ብዙ የምንማረው ነገር እንዳለ በራሳችን እኔም ዶክተር መሆንም በስራችን እናውቀዋለን። ሀገራችን ውስጥ ትልቅ የጤና ባለሙያ እጥረት አለ እና የእኛ ስራ እንግዲህ የዚህም የሰው ሀይል ግንባታ ላይ ነው እና የሀሳባችንም ከህብረተሰቡ ጋር ለመስራት ነው እና የእኛ ዋናው አላማ ምንድን ነው? የጤና ባለሙያ ያልሆኑ ሰዎችን ወይም በሄልዝ ኤክስቴንሽን ሙያ ላይ የሚሰሩ ሰዎችን ወይም በጎ ማድረግ የሚፈልጉ ሰዎችን ሰብስበን ስለ ኮቪድ 19 መሰረታዊ የሆኑ ስልጠናዎችን ማቅረብ ነው። ዶክተር ሶስና ከበደ እና ዶክተር ሜሮን ሂርጳ ናቸው ዋይ ጂቲ በሚል ስያሜ ኢትዮጵያ ውስጥ ያለውን ጸረ ኮቪድ-19 ትግል የተቀላቀሉ አሜሪካ ያሉ ሐኪሞች ናቸው። በዚህ ምሽት ይዘናቸዋል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና ዜና እናስቀድም። ጤና ስትልኝ እንደምናመሻችው ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በኢትዮጵያ ባለፉት 24 ሰዓታት ውስጥ በ3757 ሰዎች ላይ በተደረገ የኮቪድ-19 የላብራቶር ምርመራ 61 ሰዎች ለቫይረሱ መጋለጣቸው ሲረጋገጥ ከነኚህም ውስጥ 44ቱ ወንዶች፣ 18ቱ ሴቶች፣ ዕድሜያቸውም ዝቅተኛው 15 ትልቁ ሰባ መሆኑ ተገልጧል። ለቫይረሱ መጋለጣቸው ዛሬ ይፋ ከተደረገው ከእነኚህ ሰዎች አስራ አንዱ የውጭ ሀገር ጉዞ ታሪክ ያላቸው አምስቱ ለቫይረሱ ከተጋለጡ ሰዎች ጋር ግንኙነት የነበራቸው ሲሆኑ አርባ አምስቱ ደግሞ ምንም አይነት የጉዞ ታሪክም ሆነ ለቫይረሱ ከተጋለጡ ሰዎች ጋር ንክኪ ያልነበራቸው መሆናቸው ታውቋል። የጤና ሚኒስቴር በዛሬው ዕለት በፌስቡክ ገጹ ላይ ባወጣው በዚህ መግለጫ አያይዞም ለቫይረሱ ከተጋለጡ ሰዎች ጋር ምንም አይነት ንክኪም ሆነ የራሳቸው የውጭ ሀገር ጉዞ ታሪክ ሳይኖራቸው ለቫይረሱ መጋለጣቸው በምርመራ ከተረጋገጡት ውስጥ አርባው የአዲስ አበባ ከተማ ነዋሪዎች ሲሆኑ፣ ሶስቱ ከአፋር ክልል ዱብቲ ለይቶ ማቆያ፣ አንድ ሰው ከአማራ ክልል ደሴ ለይቶ ማቆያ፣ ሌሎች ሰባት ሰዎች ከሶማሌ ክልል ለይቶ ማቆያዎች እና እንዲሁም ሁለት ሰዎች ደግሞ ከኦሮሚያ ክልል ሰበታና ቡራዩ መሆናቸውን አመልክቷል። በዛሬው አሀዝ ለቫይረሱ መጋለጣቸው በምርመራ ከተረጋገጡት ውስጥ የውጭ ሀገር የጉዞ ታሪክ ያላቸውንና ለቫይረሱ ከተጋለጡ ሰዎች ጋር ንክኪ ያላቸውን ጨምሮ ከአዲስ አበባ ከተማ የሆኑት በአጠቃላይ 48 ሰዎች መሆናቸውን የመግለጫው ዝርዝር ያመለክታል። እስካሁን በኢትዮጵያ ለቫይረሱ መጋለጣቸው በምርመራ የተረጋገጠው ሰዎች ቁጥር 494 ደርሷል። በሌላ ዜና ከአሁን ቀደም ለቫይረሱ መጋለጣቸው በምርመራ ተረጋግጦ በሕክምና ሲረዱ ከቆዩ ሰዎች ውስጥ በትላንትና ሁለት 14 ሰዎች ከአዲስ አበባ፣ 9 ሰዎች ከአፋር ክልል በድምሩ 23 ሰዎች ከበሽታው ማገገማቸው ይፋ ሲደረግ በኢትዮጵያ ከበሽታው ያገገሙ ሰዎች ቁጥር 151 መድረሱ ታውቋል። በኢትዮጵያ እስካሁን ለኮሮና ቫይረስ የተጋለጡ ሰዎችን ለመለየት የተደረገው የላቦራቶሪ ምርመራ በአሀዝ 76962 ሲሆን ይህም አሀዝ ምንም እንኳን ኢትዮጵያ ከጊዜ ወደ ጊዜ የምርመራ አቅሟን እያሳደገች መጣች መሆኑን ያመላክታል ያለው የጤና ሚኒስቴር መግለጫ አገሪቱ ካላት የህዝብ ቁጥርና ከሌሎች የአፍሪካ ሀገሮች አኳያ ሲነጻጸር ግን ዝቅተኛ መሆኑን ጨምሮ ጠቁሟል። አድማጮች፣ አሁን ደግሞ የኮቪድ-19ን ዓለም አቀፍ ይዞታ የሚያሳዩ መረጃዎችን በአጫጭሩ እንመልከት። በዓለም ዙሪያ ለኮቪድ-19 የተጋለጡ ሰዎች ቁጥር 5.2 ሚሊዮን ሲደርስ የሟቾቹ ቁጥር ደግሞ 338 ሺህ ደርሷል። 1.6 ሚሊዮን ሰዎች ለቫይረሱ የተጋለጡባት ዩናይትድ ስቴትስ በወረርሽኙ ተጋላጮች ብዛት በዓለም ቀዳሚውን ስፍራ እንደያዘች ነው ሺ ሰዎች ለቫይረሱ የተጋለጡባት ሩሲያ በተጋላጮች ብዛት ሁለተኛዋ፣ 331 ሺ የተጋለጠባት ብራዚል ደግሞ ሶስተኛ ደረጃ ላይ ይገኛሉ። ከሳኦ ፖሎ ከተማ ወጣ ብሎ ከሚገኝ መካነ መቃብር ያሉ አንድ መቃብር ቆፋሪ ሲናገሩም በቀን 12 ሰዓታት ያለማቋረጥ እንሰራለን። አሁን አንዱን ቀጥሎ ደግሞ ሌላውን ከዚያም ሌላውን እየቀበርን ነው። ጨርሶ ግን አያቆምም ሲሉ ነው የፈተናውን ብርታት የገለጡት። ወረርሽኙ ዝግ ብሎ የጀመረበት አፍሪቃም የተጋላጮች ቁጥር ከአንድ መቶ ሺህ በላይ ማለፉ በቫይረሱ ሳቢያ ህይወታቸውን ያጡ ሰዎችም ቁጥር ከ3100 መብለጡ ተገልጠዋል። በአፍሪቃ የወረርሽኙ ተጋላጮች ቁጥር እስካሁን ባለው መረጃ ከአውሮፓ በእጅጉ አንሶ መገኘቱ አህጉሪቱ በወጣትነት ዕድሜ ክልል የሚገኙ ሰዎች የሚበዙባት ከመሆኗ ጋር ሊዛመድ ይችላልም ተብሏል። ይህ በእንዲህ እንዳለ ወረርሽኙ ሽኙ የህጻናት ክትባትን እያስተጓጎለ መሆኑን የዓለሙ ጤና ድርጅት ደብሊው ኤች ኦ አስታውቋል። ለኮሌራ፣ ለኩፍኝ፣ ለልጅነት ልምሻ እና ለሌሎች በሽታዎች መከላከያ የሚሰጡ ክትባቶች መቋረጣቸውን ባለስልጣናቱ ጨምረው አመልክተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በኮቪድ-19 ክፉኛ በተጠቃችው የዩናይት ስቴትሷ ከተማ ኒውዮርክ ህጻናት እንግዳና ግራጋቢ በሆነ ከዚሁ ወረርሽኝ ጋር ተዛምዶ በተከሰተ በሽታ እየተጎዱ መሆናቸው ታውቋል። በርካታ የሰውነት ስርዓቶችን በአንድ ጊዜ እንደሚያጠቃ በተገለጸው በዚህ በሽታ ሶስት ህጻናት ለህልፈት መዳረጋቸውና 161 ሌሎች መታመማቸው ተዘግቧል። ጥናትና ምርምሩም ቀጥሏል። በሌላ ዜና የዩናይት ስቴትሱ ፕሬዝዳንት ዶናልድ ትራምፕ ራሳቸውን ለኮሮና ቫይረስ ከመጋለጥ ለመከላከል ሲሉ እየወሰዱ መሆናቸውን የገለጹት የወባ በሽታ መድኃኒት የኮቪድ-19 ህሙማንን ለህልፈት የመዳረግ እድል የሚጨምር መሆኑን አንድ ታዋቂ ሕክምና ሳይንስና ምርምር ጥናቶች መጽሄት ዘገበ። እውቁ የላንሴት መጽሔት በትላንትና ዕለት ባወጣው እትሙ በተለያዩ ሆስፒታሎች በመታከም ላይ የሚገኙ 96000 የኮቪድ-19 ታማሚዎች ላይ በተደረገ ክትትልና ጥናት ሃይድሮክሲ ክሎሮኪን ወይም ሌላ ክሎሮኪን መሰል መድኃኒቶች የተሰጧቸው ህሙማን ለህልፈት የሚዳርግ የተዛባ የልብ ምት እንደሚከሰትባቸው ጠቁሟል። የጥናቱ ባለቤቶች እነኚህ መድኃኒቶች የምርምር ሙከራዎች ከሚደረጉባቸው የጥናትና ምርምር ተቋማት ውጭና የምርምር ውጤቶቹም የመድኃኒቶቹን ለደህንነት አስጊ ያለመሆን እስኪያረጋግጡ ድረስ ለሌሎች ህሙማን እንዳይሰጡ ነው የመከሩት። የዩናይት ስቴትሱ የምግብና መድኃኒቶች አስተዳደርም ባለፈው መያዝያ ወር የእነኚህም መድኃኒቶች ለኮቪድ-19 ሕክምና መዋል አሳሳቢነት አስጠንቅቆ ነበር። በዩናይት ስቴትስ ለሀገራቸው የወደቁ ዜጎችን ለማሰብ በየዓመቱ የሚከበረው ሜሞሪያል ዴ በመባል የሚታወቀው የመታሰቢያ ቀን የኮሮና ቫይረስ ወረርሽኝ ሳቢያ በመላው ሀገሪቱ ከተሞች ለመታሰቢያ የሚዘጋጁትን ልዩ ልዩ ስነ ስርዓቶች ሰዎች በአካል በአንድ ስፍራ በማይገኙባቸው፣ ነገር ግን በርቀት በተለያዩ በኮምፒውተር የታገዙ መገናኛ ዘዴዎች አማካኝነት የሚከናወኑ በመሆናቸው የዘንድሮውን ከቀደሙት ሁሉ የተለየ የሚያደርገው መሆኑ ተመለከተ። በመጨረሻም የጥንት የድሮ ነገር እየሆኑ ነው ተብለው የነበረው ከተሽከርካሪ ውስጥ ሳይወጡ የሚታይ ሲኒማ ትዕይንት ልክ ለዚህ ጊዜ ታስቦ የተሰራ ይመስል ዛሬ እንደ አዲስ በስፋት እየተዘወተረ መሆኑን ተነገረ። መኪና ውስጥ ሆኖ በርቀት በግዙፍ የሲኒማ ማሳያዎች ላይ የሚታዩትን ትዕይንቶች መከታተል ቴክኖሎጂ የመዝናኛውን ዓለም በእጅጉ ማራቀቅና ፊልምን ጨምሮ ማንኛውንም የተቀረጹ አዝናኝ ትዕይንቶች በቀላሉ በፈቀዱት መንገድና ጊዜ ማየት የሚቻልባቸው ዘዴዎችና አማራጮች በብዛት መፈጠራቸውን ተከትሎ እየቀረ የመጣ ነገር ግን በስፋት ይታወቅ የነበረ ልማድ ነው። ያልማድ ነው። በዚህ የዓለምን የህይወት ዘይቤ እየቀየረ ባለ ወረርሽኝ ሳቢያ ተመልሶ እየመጣና መልካም አማራጭ ሆኖ ብቅ ያለው በዩናይት ስቴትስ ቡናና ሻይ እንዲሁም ፈጥኖ የሚሰናዱ የምግብ አይነቶችን የሚያቀርቡ ከሱቅ የሚገዙ ሸቀጦችና የባንክ አገልግሎቶች ጭምር የተሽከርካሪ ጥበት፣ ሌሎችም ከመኪና ሳይወርዱ አገልግሎት የሚያገኙባቸው አቅርቦቶች በስፋት የተለመዱ ናቸው። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ ላይ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ1240 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ግንቦት 15 2012 ዓ ም ምሽት ፕሮግራም ነው። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የአሜሪካ ድምጽ ሰራተኞች በየቤታችን እንገኛለን። የምትከታተሉትን ቅንብር የምናስደምጣችሁም ከየቤታችን ሆነን ነው። በፌስቡክ ላይቭ ቪኦኤ አማሪክ እንዲሁም በአህዱ ራዲዮ 94 ነጥብ 3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን ወደ ቀዳሚው መሰናዶ እንለፍ። ከስብስባቸው የእንግሊዝኛ መጠሪያ ትርጓሜ ትችሉታላችሁ በሚል ስያሜ እየተንቀሳቀሱ ያሉ ዩናይትድ ስቴትስ ውስጥ የሚኖሩና የሚሰሩ ሐኪሞች ኢትዮጵያ ውስጥ ኮሮና ቫይረስና ኮቪድ-19ን ለመከላከልና ለመቆጣጠር እየተደረገ ያለውን ጥረት የሰው የተናጥል ችሎታ፣ እውቀት፣ ተሳትፎና የውሳኔ ሰጭነትን አቅም በማበልጸግ ለማገዝ እየሰሩ ናቸው። የሀሳቡን ጠንሳሽ ዶክተር ሶስና ከበደን እና አብረዋቸው የሚሰሩትን ዶክተር ሜሮን ሂርጳን ሰለሞን አባተ በቅርቡ አግኝቶ አነጋግሯቸው ነበር። ሀሳባቸው ምንድን ነው? ምን እያደረጉስ ናቸው? የውይይታቸው የመጀመሪያ ክፍል ቀጥሎ ይቀርባል። በኮቪድ አስራ ዘጠኝ ምክንያት የሞተው ሰው ቁጥር ወይም የሚሞተው ሰው ቁጥር በሚጋለጠው ሰው ቁጥር መጠን እያሻቀበ ነው። ሁሉም ለክፋት ባይዳረግም የሞቱ መጠን ግን እየበዛ እንደሆነ ይታወቃል። ይህ ሁኔታ ደግሞ በተለይ በ በማደግ ላይ ያሉ ሀገሮችን ይበልጥ ሊጎዳ እንደሚችል፣ አሁንም እየጎዳቸው እንዳለ እየተነገረ ነው። በብዙ ሀገሮች እንዳየነው የኮቪድ-19 ግንባር ቀደም አርበኞች፣ ግንባር ቀደም ተዋጊዎች ሐኪሞች ናቸው። በብዙ ቦታዎች ላይ ህይወታቸውን ሰጥተው እየተፋለሙ ነው ያሉት። ብዙ ሐኪሞች አጥተናል በዚች ምድር ላይ ባለፉት ጥቂት ወራት ውስጥ በኮቪድ አስራ ዘጠኝ ምክንያት። ሐኪሞቹ በሕክምና እየሰጡ ካሉት አገልግሎት በተጨማሪ ኮቪድ አስራ ዘጠኝን ኮሮና ቫይረስን እየተፋለሙ ያሉት በእውቀትም ጭምር ነው። እውቀትን በማስፋት ሰው ግንዛቤ ብቻ ሳይሆን እውቀት እንዲኖረው መዋጋት የሚያስችል ትጥቅ እንዲኖረው በማድረግ ጭምር መሆኑን እናያለን። በዚህ ስራ ላይ ከተሰለፉት መካከል ሁለት እንግዶችን ጋብዣለሁኝ። በስቱዲዮ አብረውኝ ይገኛሉ። ይሄ ስቱዲዮ ቨርቹዋል ስቱዲዮ ነው፣ ወይም በርቀት ያለ በኢንተርኔት ላይ ያለ ስቱዲዮ ነው። ቢላይቭ ነው እየተጠቀምኩኝ ያልኩት። ስለራሳቸው ጥቂት ይነግሩታል። ራሳቸው ያስተዋውቁናል ማን እንደሆኑ፣ የት እንደሚሰሩ። የሚቀጥሉትን ጥቂት ደቂቃዎች ከነሱ ጋር አብረን እንቆያለን። ሁለታችሁንም እጅግ በጣም አድርጌ አመሰግናለሁኝ፣ ዶክተር ሜሮንንም ዶክተር ሶስናንም። እስቲ ከዶክተር ሶስና መጀመሪያ ልነሳና ራሱን ያስታውቁልኝ። እሺ፣ አመሰግናለሁ ራ ሰለሞን ስለጋ ስን ስስና ከበደ ነው። በሰሜና ማያት ውስጥ የሚኖረው የውስጥ ገዜ ሐኪምና ማህበረሰብ ና ባለሙያ ነኝ። ለብዙ ዓመታት ሕክምና በመና በጤና ሲስተሙ ውስጥ ሰርቼ ቆይቻለሁ። አሁን ደግሞ በጥሉ የማህበረሰብ ጤና ኃይል ማጎልበት እና የጤና አገልግሎት በመስጠት እንዴት ማሻሻል እንዳለብን እሱን ማመታ እየሰራ ነው። በጣም አመሰግናለሁኝ። ዶክተር ሶስና፣ ዶክተር ሜሮን፣ ሰላም። አቶ ሰለሞን ይህን እድል ስለሰጠን በጣም እናመሰግናለን። ስሜ ዶክተር ሜሮን ሄርባር ይባላል። እኔም የምኖረው ባልቲሞር ሜሪላንድ ውስጥ ነው። የመጀመሪያ ዲግሪን አመርስት ኮሌጅ በሚባል ትምህርት ቤት ነው ያጠናሁት። ኒሮ ሳይንስ ነበር ያጠናሁት። ከዛ በኋላ በሚቀጥለው ሜዲካል ዲግሪን ከዩኒቨርሲቲ ፍሎሪዳ የያዝኩት እና አሁን ጆንስ ሆፕኪንስ ዩኒቨርሲቲ ውስጥ በውስጥ ደዌ ህክምና ሬዚደንሲን እየሰራሁ እገኛለሁ። የመጨረሻ ዓመት ነው ያለሁት እና በጊዜው ውስጥ ደዌ ሀኪምነት እየሰራሁ ነው። አመሰግናለሁ በጣም ዶክተር ሜሮን የሬዚደንሲ ዜሮውን ተሳካ ሁኔታ እንዲጨርሱ እመኛለሁ። በጣም አመሰግናለሁ ሁለታችሁንም፣ ዶክተር ሶስና፣ ዶክተር ሜሮን እንግዲህ ይህንን ያህል ራሳችሁን ካስተዋወቃችሁ፣ ዛሬ ወደ ጋበዝኳችሁ ጉዳይ በቀጥታ ልለፍና እስቲ ምን እየሰራችሁ እንደሆነ ንገሩኝ። በአሁኑ ጊዜ እነማን እንደሆናችሁ እናንተ ብቻ ናችሁ ወይስ ከእናንተ ጋር እየሰሩ ያሉ ሌሎች አሉ? ከዶክተር ሶስና ልጀምር። እሺ እናመሰግናለን። አሁ እንግዲህ ቡድን አለን። የቡድናችን ስም ዋይጂቲ ይባላል። ስምንት ሰዎች ነን አንድ ላይ የመጀመሪያዎቹ ኮቪድ ናይንቲን ከመምጣቱ በፊት ስምንታችንም በተለያየ ጊዜ ኢትዮጵያ ውስጥ በተለያየ ቦታ እና ሁኔታ ሰርተን እናቃለን። ኮቪድ-19 ከመጣ በኋላ ደግሞ እያንዳንዳችን በቻልነው መንገድ በተለያየ ድረገጽም ሆነ ቡድኖች ውስጥ እየተሳተፍን እንሰራ ነበር። በኋላ ኮቪድ-19 ነገሮቹ የበዙ ሲሄዱና አስከፊ ሁኔታ እንደሚደርስ መታወቅ በጀመረበት ጊዜ እንግዲህ ሁላችንም የራሳችንን ተሰጡ እያደረግን ባለንበት ውስጥ ማህበረሰብ ጤና አቅም ግንባታ ላይ ለብዙ ጊዜ ስለሰራው ያው በዛ ነገር ላይ ነገሮቹን ለመስራት ሀሳቡና የመጀመሪያውን ሰነድ ከተዘጋጀ በዛ ምክንያት ነው የተዘጋጀው። ከዛ ስምንታችንንም እንተዋወቃለን ግማሾቻችን፣ በሌላም በኩል አንድ ላይ የሰራንባቸው ሁኔታዎችም ነበሩ፣ እና በዛ ምክንያት አንድ ላይ ተሰበሰብን እና የመጨረሻውን ሰነድ የሁላችንም ሀሳብ ተጨምሮበት አዘጋጅተን ለሚያስፈልጉት ሰዎች ሁሉ ልከናል። ሁላችንም ግን ያው የበጎ ፈቃድ ስራ ነው ያገናኝን እንጂ የማናችንም ልዩ መስሪያ ቤት ወይም ልዩ የተሰጠን እንትን አልነበረም። ይሄን ያገናኘን ያው አንድ አይነት ሀሳብና የሕብረተሰቡን አቅም ማጠንከር ፍላጎት ስላለን ነው የተሰበሰብ ነው። እንደዚህ ይመስላል አጀማመራችን። አመሰግናለሁ ዶክተር ሶስና ዶክተር ሜሮን የሚጨምሩት ነገር አለ ላይ እንግዲህ ያው ዶክተር ሶስ እና እንዳለችው ሁላችንም ሀገራችንን ለመርዳት ስለፈለገን ያው እውቀታችንን ካፈል ያው በበጎ አድራጊነት ነው ተሰብስበን እየሰራን ያለ ነው። እና እስካሁን ጊዜ ጅማሪያችን ጥሩ ይመስላል ከዚህም ደግሞ በሚቀጥለው ያው የበለጠ እንደምንሰራ ተስፋ አደርጋለሁ። አመሰግናለሁኝ። እስቲ ወደ አነሳችሁት ጉዳይ ልለፍና፣ ስለዚህ ስለ ቡድናችሁ ትንሽ እንነጋገር። ሁለታችሁም የውስጥ ደዌ ሐኪሞች ናችሁ። ሁለታችሁም የጆንስ ሆፕኪንስ ልጆች ናችሁ። ስለዚህ በቅርብ ትተዋወቃላችሁ፣ በቅርብ ትገናኛላችሁ። ሌሎቹ ስድስቱ እዚሁ ነው ያሉት ወይስ ደግሞ ሌሎች አካባቢዎች ነው ኢትዮጵያ ውስጥ ያሉት ሰባዎች የሚሰሩ ሐኪሞች ወይም ሌሎች ባለሙያዎች አሉ? ዶክተር ሶስና ሁሉም አሜሪካ ውስጥ ነን ያለ ነው ሰሜን አሜሪካ ውስጥ ነን ያለ ነው። እኔና እሷን ስላገኘን ከዛ ቀጥሎ ዶክተር ትንሳኤ ወረታ እሷም እንደዚሁ ጆንስ ሆፕኪንስ ነው የምትሰራው የጉበት ሐኪም ናት። እንደዚሁም ደግሞ የህዝብ ጤና ላይ ትሰራለች። ከዛ ዶክተር ታፈረ ምህረቱ የውስጥ ደዌ ሐኪም ነው። ካሊፎርኒያ ነው የሚኖረው። ኢማን አብዱራህማን እሷ የህፃናት አደገኛ ሕክምና ላይ ነው የምትሰራው። እሷም እንደዚሁ የህዝብ ጤና ላይ ትሰራለች። ዶክተር ሙሉ ቀን መለሰ እሱም ደግሞ የውስጥ ደግሞ የህክምናና የህዝብ ጤና ላይ ይሰራል። አያንጎራጉሩም አደለም? ዶክተር ሙሉ ቀን፣ አይ አያንጎራጉሩም። አሁን ገብቶኛል። ዘፋኝ ሙሉ ቀን መለሰ የሚባል እንዳለ፣ ይሄ የሚያንጎራጉሩ በጣም እጅግ በጣም የተወደደ ብዙ ታሪክ የሰራ በኢትዮጵያ ውስጥ የተከበረ ሰው ነው እንግዲህ እንጠይቃቸዋለን ዶክተር ሙሉ ቀን ያንጎራጉ እንደሆነ አላውቅም ከህክምና ትርጉም ሊሆን ይችላል ዶክተር አህመድ ኢብራሂም እሱም የውስጥ ደዌ ሀኪም ነው አሁን ጆንስ ሆፕኪንስ የህዝብ ጤና ትምህርት ቤት ውስጥ የመጨረሻውን ሳምንት ላይ ነው በነገራችን ላይ ያለው እሱም ከኛ ጋር አለ ምን ማለት ነው ማለት ተማሪ ነው። አሁን የህዝብ ጤና ትምህርት ውስጥ ነው ያለው። ጆንስ ሆፕክንስ ስኩል ኦፍ ፓብሊክ ሄልት ማለት ነው። ህሊና አዲስ፣ እሷ ደግሞ ያጠናችው ፓብሊክ ሄልት ነው። ጆንስ ሆፕክንስ ነው የተማረችው። አሁን ዩኒቨርሲቲ ኦፍ ፔንስልቬኒያ ነው ያለችው። እሷም እንግዲህ አይ ቲንክ ስምንት ሰው የጠራው ይመስለኛል። የረሳሁት ሰው ያለ አይመስለኝም። ሁሉንም ነው የጠሩት። ፐብሊክ ሄልት ሲሉ ለወደፊቱ ምናልባት አድማጮቻችንም ግልጽ እንዲሆን የህብረተሰብ ጤና የህብረተሰብ ጤና ልኬ ውስጥ ነው። ይሄን እንደ ኢንተርኔስት እያላችሁ እንደምትጠሩት ማለት ነው። እሺ በጣም አመሰግናለሁ ለዚህ እና እንዴት ተሰባሰባችሁ ለመሆኑ በተሰባሰባችሁ መጠራራታችሁን ነግረውኛልና እንዴት ተጠነሰሰ ይሄ ሀሳብና እንዴት ተጠራራችሁ ማለት ምን አገናኛችሁ እንግዲህ ያው ሁላችንም እንዳልኩት ከዚህ በፊት አንዳንዶቻችን ያው ከዚህ በፊት ስራ ሰርተን እንተዋወቅ ነበር እና መጀመሪያ ይሄንን ያው ሀሳብ እያመጣችው ዶክተር ሶስና ነበረች እና ያው ሀገራችንን እንዴት አድርገን በዚህ በኮሮና ቫይረስ ወረርሽኝ ውስጥ ምን ማድረግ እንችላለን፣ ያን ሁላችንም በየራሳችን እያሰብን ነበር። ከዛ ያው ዶክተር ሶስና ብዙ ልምድ አላት በህብረተሰብ ስራ ላይ ማለት ነው እና ለምን ሰዎችን አናስተምርም የሆነ ነገር ተሰባስበ ለምን አንሰራም ብላ እኔንና ዶክተር ትንሳኤንና ህሊናን ከዚህ በፊት በሌላ ስራ ስለምንታወቅ ይህንን ሀሳብ አቀረበችልን ያው በደስታ ተቀበልናት። ከዛ ዶክተር ታፈር እና ዶክተር ሙሉቀንም በዚሁ መልኩ ይህንን ሀሳብ አቅርባላቸው እነሱም በፈቃደኝነት የኛ ቡድን ውስጥ ገቡ ማለት ነው። ከዛ አህመድንም ጆንስ ሆፕኪንስ ስለሆነ እናውቀው ነበር። እሱን ይህን ሀሳብ ስናቀርብለት ጆይን አደረገን እና እንደዚህ ነው እንግዲህ ግሩፑ የተሰባሰበ ማለት ምን ለመስራት አስበው ነው ዶክተር ሶስ እና ይሄን ሀሳብ ይዘው የተነሱት? አላማው ግቦ ምንድ ነው? እንግዲህ ያው ሀሳቡ ለብዙ አመት በማህበረሰብ ጤና አጠባበቅ ግንባታ እንግዲህ አማርኛውን ልታስተካክለኝ ትችላለህ። ኮሚኒቲ ኢንጌጅመንት ተናገሩ ያሉት። እሺ አመሰግናለሁ። ኮሚኒቲ ኢምፓወርመንት የሚባለው የማህበረሰብ የጤና ማህበረሰቡን አቅሙን ማጠናከር፣ ውሳኔ መስጠት አቅሙን ማጎልበት፣ የማህበረሰቡን የማህበረሰቡን የጤና አጠባበቅ አቅም ማጎልበት ላይ ያው ለብዙ ዓመት የሰራውበት ስራ ስለነበረ፣ ዶክተር ሜሮን እንዳለችው ሁላችንም በየራሳችን የምንሰራው ስራ አለ። የኔ ያ ነበረ እና በዛ መንገድ ተነሳስተን ነው እንግዲህ አንድ ላይ የተሰበሰብንበት። ትልቁ ዋና ከዚህ ከስራው ከመጀመሩ ጀርባ ያለው ሀሳብ ምንድን ነው? እንደ ኢትዮጵያ ያሉ በድህነት የሚኖሩ ሀገሮች ብዙ ጊዜ በቂ የሆኑ የጤና ባለሙያ በቂ የሆነ የሕክምና ተቋማት በሌለበት ቦታ የህዝቡ መጠናከር ራሱን የመጠበቅ የመቻል እድሉ በደንብ ካልሰራንበት በጣም ያነሰ ነው። ሆነው ብዙም የተማረ ሰው ላይኖር ይችላል፣ ያንንም ትምህርት የሚሰጥ ላይኖር ይችላል እና ያንን ነገር እንዴት አድርገን ነው መርዳት የምንችለው የሚለው ሀሳብ ነው እንግዲህ ከዚህ ቡድን መመስረት ጀርባ የነበረው እና ሰዎች ኮቪድ-19 በመጣ ጊዜ አቅም ያነሳቸው እንዳይመስላቸው ወይም ደግሞ አቅመቢ ሲሆኑ እንዳይመስላቸው እንዴት አድርገን እንረዳቸዋለን የሚለውን ጥያቄ ለመመለስ ነው ይሄ ቡድን የተመሰረተው። እንግዲህ እና ሁላችንም ምንም እንኳን በዚህ ነገር ላይ ለብዙ ዓመት ብሰራም ሁላችን በዚህ ሀሳብ አንድ ላይ ስለምንሄድ ነው አንድ ላይ ለመሆን የቻል ነው። ዶክተር ሜሮን እራሷ የርበን ሄልዝ ትራክ ነው፣ የከተማ ጤና ማለት ነው። አዎ የከተማ ጤና ነው የምታጠናው የእሷ ስራ፣ ያ ደግሞ ከተማ ውስጥ ያሉ ብዙ በችግር ውስጥ የሚኖሩ ሰዎች አሉ እና የእሷም ፍላጎት በዛ ላይ ሄደ ነው። ዶክተር ሜሮንም እንደዚሁ ስራዋ በህዝብ ጤና ላይ ነው። ለብዙ ዓመት አንድ ላይ ሰርተናል፣ ተምረናል። በዛ ላይ ብዙ ትሰራለች። እንደዚሁም ሌላ ህሊናም እንደተናገርነው ዶክተር ሞልቀን መለሰም አንጎርጓሪው ሳይሆን ዶክተሩ፣ እሱም እንደዚሁ የህብረተሰብ ጤና ስራ ላይ ነው እና ብዙዎቻችን በዛ ነገር ላይ ለብዙ አመት በተለያየ አይነት ዘርፉ ሰርተናል። በጣም ትልቅ ፍላጎት አለን እና ለዚህ ነው አንድ ላይ የመሆናችንን እና ይህንን ስራ አንድ ላይ ለመስራታችን ጥሩ አጋጣሚ ሆነልን። የሁላችንም አስተሳሰብ በዛ ላይ በጣም የጠነከረ ስለሆነ ነበረ። ዶክተር ሜሮን እንዴት ተቀበሉት? ወዲያው ወዲ ተቀበሉት ወይስ ጊዜ ወደቦት ለማሰብ ማለት ነው? ሲጀመር ወዲያው የተቀበልኩት እንግዲህ ዶክተር ሶስና እንዳለችው ሀገራችን ውስጥ ትልቅ የጤና ባለሙያ እጥረት አለ እና ስለ ኮቪድ 19 ብዙ ስናይ በሽታውን ቶሎ መቀነስ የቻሉት ሰዎች በሽታውን በመከላከል ላይ የሰሩ ህብረተሰቦች ናቸው። ስለዚህ ካለን የሰው የባለሙያ እጥረት እና የሪሶርስ እጥረት ስናይ ያው ህብረተሰቡን በማስተማር እንደዚህ አይነት ሰነዶችን በማስተላለፍ የበሽታውን ወይም የወረርሽኙን ጥቃት እንቀንሳለን ብዬ ስላመንኩ ይህንን ሀሳብ ወዲያውኑ ነው የተቀበልኩት። እንግዲህ ይህን ሀሳብ ይዛችሁ ስትነሱ እንዴት እንነሳለን እንደርሳለን? የሚል ነገር አብራችሁ መንደፋችሁ ባይቀርምና ምንድን ነበር ስልታችሁ? ዶክተር ሶስና ምንድን ነው ያሰቡት? እንዴት ይህንን ግብ አስታካለው ብለው አቀዱ? ስልቶ ወይም ስትራቴጂ ምንድን ነበረ? እንግዲህ ያው የተነሳሳንበት መሰረቱ ኮቪድ አስራ ዘጠኝ ስለሆነ ስለዚህ ወረርሽኝ የምናውቀው ነገር ሕክምና የሌለው ወረርሽኝ ነው፣ ሕክምና የሌለው በሽታ ነው እና ዶክተር በኖን እንዳለችው መከላከያ ያለን መዋጊያ፣ አንድ መዋጊያ ያለን ስልት እሱ ብቻ ነው ምክንያቱም ህክምና የለውም፣ መድኃኒት የለውም፣ ክትባት የለውም። እና ለዚህ ጊዜ ምንድን ነው የሚያስፈልገው የሚለው ጥያቄዎች በሚመጡበት ጊዜ የተለያየ አይነት ጥያቄዎች ከኢትዮጵያ ይመጣሉ። ብዙዎቹ የሚጠይቁን ጥያቄዎች ዶክተሮቻቸውን እንድናሰለጥን ወይም ሜዲካል ስቱደንቶቻቸውን እንድናሰለጥን ወይም ደግሞ ለሆስፒታሎቻቸው የሚያስፈልጉ አንዳንድ አቅራ ቦቶችን እንድንሰጥ ነው የምንጠየቀው። ብዙ ጊዜ ግን ከህብረተሰቡ ጋር ወርዶ የሚሰራ ሰው ወይም ደግሞ ስልጠና የሚሰጥ ሰው ብዙ ጊዜ ተጠያቂነት የለውም። በተለያየ ምክንያት ይሆናል ያ የሆነው። ግን እንደዛ አይነት ጥያቄ ብዙ ጊዜ አይመጣም እና የገባንበት ስልትኛ ምንድን ነው? ኮቪድ አስራ ዘጠኝን ስለምንነቱና ኮቪድ አስራ ዘጠኝን ለመታገል ሰዎች ምን ማድረግ ይችላሉ የሚለውን መንገድ ይዘን በሱ ተጠቅመን ህዝቡ ራሱን እንዴት አድርጎ ከበሽታ መቆጣጠር እንደሚችልና አሁን ብቻ ሳይሆን ወደፊትም ለሚመጡት ለሚኖሩት ችግሮች አቅሙን እንዴት አድርጎ መገንባት እንደሚችል በዛ መግቢያ ይሆነናል ማለት ነው። ስለዚህ ኮቪድ ናይንቲንን ይህንን ቡድን ከፍተን በምናስተምርበት ጊዜ እኛ የምንሰጠው ስለ ኮቪድ ናይንቲን ስልጣኔ በጣም ትንሽ ነው። እሱ ትንሹ ትንሹ ቦታ ያለው ነው። ምክንያቱም ማንኛውም ሰው ድህረ ገጽ ላይ ገብቶ ብዙ ነገር ማንበብ ይችላል ስለ ኮቪድ አስራ ዘጠኝ። ግን ትልቁ የኛ ስራ ውጤትና የኛ ስራ ዋነኛው ፍላጎታችን ወይም የመጨረሻው ግብ የዚህ ስራ የመጨረሻው ግብ ምንድን ነው? ሰዎች ችን ወደ ንግግር መጋበዝ፣ ሰዎች ሀሳባቸውን ስለዚህ በሽታ ስለዚህ ወረርሽኝ ምን እንደሆነ መረዳት፣ ሰዎች ደግሞ የበሽታውና የችግሩ መፍትሄ ለመፍጠር አብረው ከአስተማሪዎቻቸው ጋር ቁጭ ብለው የሚነጋገሩበትን መንገድ መክፈት። ምናልባት በባህላችን ብዙ ያልተለመደ ይሆናል። እኛ የምናውቀው ዶክተር በሽተኛን ያክማል፣ አስተማሪ ተማሪን ያስተምራል፣ ወላጅ ልጁን ይናገራል። እንደዚህ ነው የሚሄደው። ከላይ ወደ ታች ነው ነገሮች ብዙ ጊዜ የሚፈሱት። ግን በጣም ትልቅ ዋጋ ያለው ያልተጠቀምንበት ነገር ቢኖር ህዝብ ነው። ሰው ትምህርት ቤት ስላልሄደ ወይ ሰው ደግሞ ድግሪ ስለሌለው ወይ ደግሞ ሰው የተወሰነ አይነት አኗኗር ስላልኖረ እውቀትና ማስተዋል ወይ ጥበብ የለውም ማለት አይደለም። እና ያንን እኛ እንደ ጤና ባለሙያዎች ከበሽተኞቻችን ብዙ የምንማረው ነገር እንዳለ በራሳችን እኔም ዶክተር መሆንም በስራችን እናውቀዋለን። እና ያንን አስተሳሰብ ወደዚህ ወደ ማህበረሰቡ ስናመጣ ማህበረሰቡ ጋር ወርደን ብንሰራ ከማህበረሰቡ እንማራለን። እንደገና ደግሞ ማህበረሰቡ ስለ ኮቪድ-19 ብቻ ሳይሆን ከዚህም በኋላ ለሚመጣው ችግር ራሳቸውን መከላከል ይችላሉ በሚለው መንገድ ኮቪድ-19ን ተጠቅመን ወደ ህዝቡን አቅም ግንባታ ውስጥ ለመግባት አስበናል ማለት ነው። ዶክተር ሚሮን የሚጨምሩት ነገር ካለ? አዎ፣ እንግዲህ ስለ ስትራቴጂያችን ትንሽ ልገልጽ እችላለሁ። እንግዶቻችንንና ያነጋገራቸውን ሰለሞን አባተን እንመሰግናለን። አድማጮች ውይይቱ አልተቋጨም፣ በሌላ ጊዜ ይዘን እንመለሳለን። በተጨማሪም በፌስቡክ ገጻችን ላይ በቀጥታ በቪዲዮ የተደረገ ውይይት ስለሆነ አት ቪኦኤ አማርኛን ጎብኘት ብታደርጉ ታገኙታላችሁ። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የቅዳሜ ምሽት መሰናዳችንን ነው። አድማጮች እናንተም እያዳመጣችሁን ስለሆነ እናመሰግናለን። አስተያየት ወይም ጥያቄ ካሏችሁ ደግሞ ሆርን አት ቪኒውስ ዶት ኮም የኢሜይል አድራሻችን ላይ ላኩልን። ከአሜሪካ ድምፅ የሚተላለፈውን የቅዳሜ ግንቦት 15 2012 ዓ ም ምሽት ፕሮግራማችንን ነው እያደመጣችሁ ያላችሁት። እያስተናገድኳችሁ ያለውት ጽዮን ግርማነኝ ብርሃን ኃይሉ ከመኖሪያ ቤታ ሆና ስርጭቱን በማቀናበር ላይ ትገኛለች። ወደ ተከታዩ ዘገባ እንለፍ። የአርበኛው ልጅ አርበኛ በሚል ስያሜ የተደራጁት ደቡብ ኮሪያ ውስጥ የሚኖሩ ኢትዮጵያውያን ደን በመለገስ ና በሌሎችም ሰብአዊ ድጋፎች ላይ ተመስርተው በኮቪድ-19 ምላሽ ውስጥ እየተሳተፉ ናቸው። ቀደም ሲል ራሳቸውን ከኮሮና ቫይረስ ለመከላከል ያደርጉ የነበረውን መተሳሰብ ና መደጋገፍ ዘግበናል። ሎስ አንጀለስ ካሊፎርኒያ የሚገኘው ሪፖርተራችን ዳንኤል አርጋው ወደ ሶል ደቡብ ኮሪያን ደውሎ ከመካከላቸው አንዱን አነጋግሯል። ቀጥሎ ይቀርባል። የአርበኛው ልጅ አርበኛ በሚል መሪ ቃል በበጎ የሰብአዊነት ፈቃድ በመነሳሳት በደቡብ ኮሪያ የሚገኙ ኢትዮጵያውያን ወቅታዊ ግልጋሎት ለመስጠት እንቅስቃሴ መጀመራቸውን እና የተለያዩ ድጋፎችን ማበረከታቸውንም ለአሜሪካ ድምጽ ገልጿል። አቶ በረከት አለማየሁ ይባላል። ነዋሪነቱ በደቡብ ኮሪያ ዋና ከተማ ሶል ሲሆን የዚሁ ግብረ ኃይል አባል ነው። የግብረ ኃይሉ ስብስብ አላማና የተሰሩ ስራዎችን በማበራረት ይጀምራል። ኮሪያ በተለይ መጀመሪያዎቹ ሰሞን ከቻይና ቀጥሎ በኮቪድ የተጠቃ አገር ነበረ፣ ሁለተኛነት ተቀምጦ። ስለዚህ በዛን ጊዜ ከፍተኛ ድንጋጤ መሸበርና ትንሽ ሀገሪቱ ላይ ከባድ ሁኔታ በነበረ ጊዜ ኮሪያንን ማገዝ ተገቢ ነው ብለን ስላሰብን አንደኛ የምኖርበት ሀገር ነው፣ ሁለተኛ ለኢትዮጵያውያን ኮሪያ የተለየች ሀገር ናት። እንደሚታወቀው ከአንድ መቶ ሀያ በላይ ኢትዮጵያውያን ሞተዋል፣ በጦርነቱ ጊዜ ከአምስት መቶ በላይ ኢትዮጵያውያን ተጎድተዋል። ኢትዮጵያ ብዙ ሺህ ኃይል ወደዚህ ልካ የሰላም ማስከበር ላይ ተሳትፋለች በአስራ ዘጠኝ ሃምሳዎቹ በዚህ ምክንያት እኛም ሁላችንም የአርበኞች ልጆች ነን ብለን አንድ ጊዜ አርበኛ ሁልጊዜ አርበኛ በሚል ሀሳብ ኮሪያንን ለማገዝ እርዳታና አንዳንድ ነገሮች ማሰባሰብ ጀምረን ነበረ። በዛ መሰረት አንድ ሁለት ጊዜ ደም ልገሳ አከናውነናል። የገንዘብ መዋጮ ሰብስበን በጣም በከፍተኛ ሁኔታ የተጎዳው ከተማ ደጉ ይባል ነበረ፣ ወደዛ ከአንድ ሺህ አምስት መቶ በላይ የፊት መሸፈኛ ማስኮች ልከናል። እንዲሁም ሴኡል ውስጥ ብዙ ኢትዮጵያውያን የሚኖርበት አካባቢ ተገኝተን ኢትዮጵያውያንን አስተባብረን አካባቢውን ዲስኢንፌክታንት የማጽዳት ስራ ተሳትፈናል። ደቡብ ኮሪያ መንግስትና ሕብረተሰብ ባሳዩት የነቃ ተሳትፎ የበሽታው ስርጭት መቀነሱም ይታወቃል። የተቀረው ዓለም ይህንን ወረርሽን ለመከላከል ከደቡብ ኮሪያ ልምድ ዓለም ምን ይማራል በማለት አቶ በረከትን ጠይቄው ነበረ። በጣም ተገቢ ጥያቄ ነው። አዎ፣ እኛ የቻልነውን ያህል ጥረት በማድረግ አጋዝ ለመሆን ሞክረናል። በዚህም በማህበረሰቡ ከፍተኛ አክብሮትና ምስጋና ተቀብለናል። የተለያዩ ሚዲያዎች ይዘግበዋል። እንደዚሁም ሌሎች የሌላ አገር ዜጎች ኮሪያ ውስጥ ከሁለት ነጥብ አምስት ሚሊዮን በላይ የውጭ አገር ዜጎች ይኖራሉ። እነሱም እንዲነሳሱ ጥረት አድርገናል በሰፊ ጥሪ። በዚህ መሰረት የተለያዩ ማህበረሰቦች፣ የተለያዩ አገር የውጭ ዜጎች ከፍተኛ ትብብር በማድረግ የገንዘብ ድጋፍ፣ የተለያዩ ድጋፎችን እያደረጉ ነው። ከኮሪያ ትልቁ ትምህርት የሚወሰደው ምንድን ነው? ይሄንን ቫይረስ በመከላከል አንደኛው የመንግስት በጣም ፈጣንና ከፍተኛ ርብርብ ነው። በትልቁ የታየው ልዩነት የመንግስት ማህበረሰቡን፣ ህዝቡን የማስተባበር በአንድ እንዲቆም የማድረግና በቀጥታ አንድ አይነት የመረጃ ፍሰት እንዲኖር አድርገው በዛም መሰረት የሚችሉትን ይህን ተሯሩጠው የቫይረሱን ስርጭት ለመግታት ችለዋል። ህዝብ ማስተባበር መቻል የመንግስት ትልቅ ኳሊቲ ነው ኮሪያ ውስጥ የታየው እና በዚህም የፕሬዚዳንት ሙን ጄይን አስተዳደር በእውነቱ በጣም ነው የሚመሰገነው። ከኮሪያን ብቻ ሳይሆን ከዓለም አቀፍ ማህበረሰብም ከፍተኛ የሆነ አድንቆትና ምስጋና አግኝቷል። ስለዚህ ማህበረሰብን ማስተባበር፣ ህዝብን ማስተባበር፣ እያንዳንዱን መረጃ በትክክል ማድረስ እና ሰዎችን እንዲጠነቀቁ ከፍተኛ የሆነ የሚዲያ ስራ መስራት የቫይረሱ ስርጭት መቀነስ ትልቅ አስተዋጽኦ አለው። ወደ ደጉ አካባቢ ሄደን ሰዎችን ለመጎብኘት ገዛዎችንም ለማድረግ ከፍተኛ ሪስትሪክሽን ነበረ። ወደዛ አካባቢ የሚሄድ ሰው ማንኛውም ሰው አስራ አራት ቀን ሰብ- ኮረንቲን መግባት ስላለበት እንደዚህ አይነት ነገሮች ከማገዳቸው በስተቀር ኮሪያውያን እና ሌሎችም አካላት በአብዛኛው ይተባበሩም ነበር። በዚህም መሰረት እኛ እዚህ ያለን ኢትዮጵያውያን ሌሎች ኢትዮጵያውያንን አስተባብረን ከአንድ መቶ ሀምሳ በላይ ኢትዮጵያውያን ወደ ኢትዮጵያ ሊደርስ የሚችል ልገሳ አድርገዋል። ከስምንት ሺህ ዶላር በላይ ሰብስበናል። የተለያዩ እቃዎችም ሰብስበናል እንደዚሁ የፊት መሸፈኛ ጭምብሎች፣ የእጅ ማበሻ ውህድ፣ የተለያዩ ጥረቶች እያደረግን ነው። ግን ይህም አብዛኛው ጥረት እየተደረገ ያለው በግሩፕ ደረጃና በበጎ ፈቃደኞች ላይ የተመሰረተ ነው እና በእውነት እንደ እውነቱ ከሆነ በጣም ከፍተኛ ቅሬታ አለኝ። ኢምባሲ፣ ኢትዮጵያ ኤምባሲን በተመለከተ ደቡብ ኮሪያ ያለው ደቡብ ኮሪያ ያለው ኢትዮጵያ ኤምባሲ የሚፈልገውን ያህል በሚፈልገው ፍጥነት የማይንቀሳቀስ ተቋሙ ነው አግኝቼዋለሁ። ብቻ የመላው ዓለም አገራት ትኩረት ኮሪያ ላይ ከኮሪያ ምን ልምድ እንደሚወስዱ ከኮሪያ ምን አይነት የሚጠቅሙ እቃዎች መውሰድ እንዳለባቸው በሚሯሯጡበት ሰዓት እዚህ ሀገር ያለ ኤምባሲ ግን ያን ያህል ብዙ ኤፌክቲቭ የሆነ እንቅስቃሴ ሲያደርጋ ላይ በጣም ብዙ ማድረግ የሚገባውን ያህል እያደረገ አይደለም። ይህንን አስተያየት መስጠት እፈልጋለሁ። አቶ በረከት ከደቡብ ኮሪያ ሰኡል ለሰጠኸኝ ቃለ ምልልስ እጅግ አድርጌ አመሰግናለሁ። ጊዜ እርስጥልኝ። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ። እንግዶቹንና ና ዳንኤል አርጋውን እናመሰግናለን። አድማጮች ስርጭቶቻችንን በዌብሳይታችን መከታተል ለምትፈልጉ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሀሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አምሀሪክ ብላችሁ ፈልጉን። ተከተሉን። ስርጭቶቻችንን ከኦዲዮናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢል ላይ ታገኙታላችሁ። አስተያየቶቻችሁን አካፍሉን፣ ተወያዩ፣ ተነጋገሩ። አሁን ተራው የሙዚቃ ቃና ነው። ደሳሌ መኮንን ግሩም የሆኑ የእንግሊዝኛ ዘፈኖችን መራርጦ አብራችሁ ሊያመሽ ተዘጋጅቷል። ቀሪውን ሰዓት ዘና ብላችሁ እንድታሳልፉ ከእርሱ ጋር ልተዋችሁ። Já, ja, já, ja, já, ja, já, ja, já, ja, já, ja, já. Ja. አመሰግናለሁ ጽዮን የአየር መስመሩን ስለለቀቅሽልኝ። ሰላም፣ ሰላም፣ ሰላም፣ ጤና ይስጥልኝ የተከበራችሁ የሙዚቃ ቃን አድማጮች በያላችሁበት ሳምንታዊ የክብር ሰላምታዬ ይድረሳችሁ። በዓለም ዙሪያ ለምትገኙ የእስልምና እምነት ተከታይ አድማጮቻችን እንኳን ለኢድ አልፈጥር አደረሳችሁ፣ መልካም በዓል። ለዛሬ ከያዝኳቸው ዘና ወደሚያደርጉ ዜማዊ ስንተላለፍ ፕሮግራማችንን የምንጀምረው ሳይን ሴል ደሊቨርድ በተሰኘው የስቲቪ ወንደር ዜማ ይሆናል። sign Silk Deliver. የ25 ጊዜ ግራሚ አሸናፊ የሆነውን የስቲቪ ወንደርን ምርጥ ዜማ ነበር ያደመጥ ነው። ስቲቪ ወንደር በሙዚቃ ታሪክ ውስጥ በዓለም ታዋቂ ከሚባሉ ድምፀውያንና የዜማ ደራሲዎች መካከል አንደኛው ነው። በ11 ዓመቱ ሙዚቃ መጫወት ጀመረ። ገና የ13 ዓመት ታዳጊ ወጣት እያለ ነው በሞታውን የቅጂ ካምፓኒ አማጋኝነት ፊንገር ቴፕስ የሚባለውን የመጀመሪያ ዜማውን ያወጣው። ይህ ዜማ እንደወጣ በአሜሪካን የሙዚቃ ሰንጠረዥ ላይ ከመቶዎቹ ዜማዎች መካከል የአንደኝነትን ደረጃ ወዲያውኑ ያዘ። ስቲቪ ወንደርም ገና በ13 ዓመቱ ዜማው በቢልቦርድ ሰንጠረዥ ላይ ለአንደኝነት ደረጃ የበቃለት የመጀመሪያው ታዳጊ ወጣት በመባል በታሪክ ስሙን አስመዘገበ። ከዚያ በኋላማ የስቲቪ ወንደር ታሪክ ተነግሮ አያበቃም። ከ26 በላይ የሚሆኑ የስቱዲዮ አልበሞችን አወጣ። ሁሉም አልበሞቹ በዓለም ዙሪያ ተደመጡለት። ከመቶ ሚሊዮን በላይ የአልበም ቅጅም ሸጥም። 25 ጊዜ ግራሚ አሸነፈ። ስቲቪ ወንደር በሙዚቃ ስራው ብቻ ሳይሆን በሰብአዊ መብት ስራውም ይታወቃል። የታዋቂው የሰብአዊ መብት ታጋይ የነበሩትን የማርቲን ሉተር ኪንግን የልደት ቀን በዩናይትድ ስቴትስ እንደ ዓመት በዓል እንዲከበር ሽንጡን ገትሮ ተከራክሯል። ስቲቪ ወንደር በሙዚቃ ሥራዎቹና በሰብአዊ መብት መከበር ላደረገው አስተዋጽኦ እንደ አውሮፓውያን አቆጣጠር በ2014 ከፕሬዚዳንት ኦባማ የአገሪቱን ታላቅ ሜዳሊያ ተሸልሟል። የዘጠኝ ልጆች አባት የሆነው ስቲቪ ወንደር አሁንም ባገኘው አጋጣሚ ከሙዚቃው መድረክ አልጠፋም። ለሰብአዊ መብት መከበርም ድምፁን ማሰማቱንም አልታወም። ስለ ስቲቪ ወንደር ይህንን ያህል ካልን ዘንድ ከበርካታ ዜማዎቹ መካከል ማስተር ፕላስተር የተሰኘውን ዜማውን እናድምጥ። ማስተር ብላስተር የተሰኘውን የስቲቪ ወንደርን ዜማ ነበር እያደመጥ ነው። በመቀጠል ወደ ሌላ የዓለማችን የሙዚቃ ታላቅ ሰው እንሸጋገርና የቦብ ማርሊን አይረን ላየን ዛየን እያለ ስለ ኢትዮጵያ የተጫወተውን ዜማውን እናድምጥለት። ሲያመራረን ላይን ዛይን የተሰኘውን የታዋቂውን የሬጌ አቀንቃኝ የቦብ ማርሊን ዜማ ነበር ያደመጥነው። ቀጣዩ ዜማችን ደግሞ የሌዲ ጋጋ ባድ ሮማንስ የተሰኘው ምርጥ ዜማዋ ይሆናል። ዘፌም ማንስተር ከተሰኘው የሌዲ ጋጋ የመጀመሪያ አልበም ውስጥ የተካተተውን ባድ ሮማንስ የተሰኘውን ዜማዋን ነበር ያደመጥነው። ይህ ዜማዋ በሀያ አገሮች የሙዚቃ ሰንጠረዥ ላይ የበላይነቱን አጊቶላታል። ከ12 ሚሊዮን በላይ አልበም ቅጂ ተሽጦላታል። ሄሎ ቀጥለንም እናደምጠው የቢያንሴ ዜማ ነው። Fight. They didn't even make the sound. I found a way to let you in, but I never really had a doubt. Standing in the light of your halo. I got my angel now. It's like I've been awakened. ሄሎ የተሰኘውን የታዋቂዋን ድምፃዊ የቢያንሴን ዜማ ነበር ያደመጥነው። ዜማው በአምሳ ሁለተኛው የግራሜ ሽልማት ላይ በእጩነት ቀርቦ ዋንጫ አግኝታበታለች። የተከበራችሁ የሙዚቃ ቀን አድማጮች፣ በቅጂ ከወጣ አምሳ ሶስት ዓመታትን ወዳስቆጠረ የሶል ዜማ ልውሰዳችሁ። የዜማው ርዕስ ሪስፔክት የተሰኘ ሲሆን ድምፃዊው ኦቲስ ሬዲንግ ነው። ሪስፔክት የተሰኘውን ቆየት ያለ የኦቲስ ሬዲንግን የሶል ዜማ ነበር ያደመጥነው። የተከበራቸው የሙዚቃ ቃና አድማጮች አብራችሁ ስለቆያችሁ አመሰግናለሁ። በዓለም ለምትገኙ የእስልምና እምነት ተከታይ አድማጮቻችን በድጋሜ እንኳን ለኢድ አልፈጥር በዓል አድረሳችሁ። መልካም በዓል ይሁንላችሁ እያልኩኝ በቲና ተርነር ዋት ለአብጋያ ትዱ ወይዘት በተሰኘው ዜማዋ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት። ደሳለኝ መኮንን ነኝ። በእኔ በኩል ቻው። React that it's only the thrill A boy me, girl opposites such track, it's physical, only logical you must try to. ደሳሌ መኮንን በሙዚቃ ዘና አድርጎ ስላቆየን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎች ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።